ጋቢና ቪኦኤ ሰላም፣ ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። እንደምናመሻችሁ። በዛሬው የጋቢና ጉዞ በነገ ዕለት የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ኢትዮጵያ ለመቀበል እየተዘጋጀች ነው ክቡር ፕሬዚደንት ኢሳያስ አፈወርቂ እና የልዑካን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደርግ በመንግስት በኩል ጥሪ እናቀርባለን። የኢትዮጵያ መንግስት ቃል አቀባይ አቶ አህመድ ሺዴ ናቸው። የህዝብ አስተያየቶችም ሰብስበናል። ይህ በደንብ እቀበላለሁ። ለምን አልቀበልም? በደንብ እቀበላለሁ እንጂ በደስታ ነው ምቀበላት አልችልም። ይቀበላለሁ እኛም በክብር እንደተቀበሉን ጠቅላይ ሚኒስትራቸው እሳቸውም በክብር እንቀበላለን። በሌላኛው ዘገባችን በምስራቅ ሐረርጌ ዞን በጭናቅሰንና ሌሎች ወረዳዎች የሶማሌ ክልል ልዩ ፖሊስ በአራት አቅጣጫ ጦርነት እንደከፈተባቸውና ቁጥራቸው ያልታወቀ ሰዎችን እንደገደለ የኦሮሚያ ክልል አስታውቋል። ወረዳ በስንት ጊዜ ውስጥ አንድ ወር ምናምን። በሶማሌ ክልል ደግሞ የተከሰተውን ሁኔታ አስመልክቶ የክልሉ ባለስልጣናት የሚከተለውን ማብራሪያ ሰጥተዋል። የሶማሌ ክልል ፖሊስ ነገር ትክክል ያለሆነ መረጃ እና ከእውነት ያወቀ ይሸት ይሸት ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም፣ እንደምናመሻችሁ። ለዜናዎቹ ተመልሼ መጥቻለሁ። መስታወት አራጋው ነኝ። በደቡባዊ ኢትዮጵያ በተፈጠሩ ግጭቶች ሳቢያ የተፈናቀሉ ከ800,000 በላይ ሰዎች በክረምቱ የዝናብ ወቅት በገባበት በአሁኑ ሰዓት ሰብአዊ ቀውስ እንደተደቀነባቸው የረድኤት ድርጅቶች እየገለጹ ነው። ከብርድ የሚከላከልላቸው በቂ መጠለያም ሆነ ምግብ ችግር ላይ እንደሌላቸው መግለጹን ጠቅሳ ሊሳሽ ላይን ከጀኔቫ ያደረሰችንን በማታው በፕሮግራማችን ሙሉ ዘገባውን ይዘን እንመለሳለን። የደቡብ ሱዳን ፓርላማ የሀገሪቱ ፕሬዝዳንት ሳልቫኪርና የምክትል ፕሬዝዳንቶቹን እንዲሁም የምክር ቤት አባላቱን የስልጣን ዘመን በተጨማሪ ሶስት አመት ለማራዘም የህገ መንግስታዊ ማሻሻያ እንዲደረግ ድምጽ ሰጠ። ትላንት በተካሄደ ልዩ ጉባኤ የህገ መንግስት ማሻሻያውን ያቀረቡት የምክር ቤቱ የህጋዊ ኮሚቴ ሊቀመንበር ደንግሊየር ኩር ናቸው። የፕሬዝዳንቱ ሌሎችም የስልጣን ዘመን በሚቀጥለው ወር ስለሚያበቃ የምክር ቤቱ አባላት በአንድ ቀን ውስጥ ውሳኔ እንዲሰጡበት ኩር ማሳሰባቸውን የተነገረው የፍትህ ሚኒስትሩ ፓሊኖ ዋና ዊላ እንዳሉት ጉዳዩ እንዲጣደፍ የተደረገው የሀገሪቱ መንግስት ህገ ወጥ እንዳይሆን ነው ብለዋል። you <laughs> የዚምባብዌ ሕዝብ በመጪው እንደ አውሮፓውያን አቆጣጠር ሐምሌ 30 ቀን ከ17 ቀናት በኋላ ማለት ነው የረጅም ጊዜ መሪው ሮበርቱ ሙጋቤ ከስልጣን ከወረዱ ወዲህ የመጀመሪያውን ጠቅላላ ምርጫ ያካሂዳል። ምርጫው ለተቃዋሚ ፓርቲዎች ሀገራቸው ነጻነቷን ካገኘች ወዲህ የመጀመሪያ ጊዜ ስልጣን የመያዝ እድል የሚያመጣ እንደሆነ ተጠቁሟል። ይሁን እንጂ ዋና ተቃዋሚ ፓርቲ ኤምዲሲ በመከፋፈሉ ተንታኞች እንደሚሉት የፓርቲው ለፕሬዝዳንታዊ ስልጣን የመብቃቱን እድል Mada kemalikan. በመጨረሻም ለበርካታ ዓመታት ስልጣን ላይ የኖሩት የካሜሮኑ ፕሬዚዳንት ፖል ቢያ ለተጨማሪ የስልጣን ዘመን እንደሚወዳደሩ አስታወቁም። የ85 ዓመቱ ቢያ በጥቅምት ወር በሚካሄደው ምርጫ እንደሚወዳደሩ ዛሬ በትዊተር አስታውቀዋል። የሚወዳደረው የካሜሮንን አንድነት መረጋጋትና ብልጽግና ለማረጋገጥ ነው ብለዋል። እንደ አውሮፓውያን አቆጣጠር ከ1982 ዓ ም ጀምረው ለ36 ዓመታት ካሜሮንን የገዙት ቢያ ለረዥም ጊዜ ስልጣን ላይ በመቆየት ከኢኳቶሪያል ጊኒው ቴዎዶር ኦቢያንግ ቀጥለው ሁለተኛው ናቸው። ቢያ እንደ አውሮፓውያን አቆጣጠር በ2008 ዓ.ም የፕሬዝዳንታዊ ስልጣን ዘመን ገደቡን ከህገ መንግስቱ ሰርዘው ነው በ2011 ተወዳድረው ስልጣን የያዙት። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የምሽቱ አስተናጋጃችሁ ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። በኤርትራው ፕሬዚዳንት ኢሳያስ አፈወርቂ የሚመራ ልዑካን ቡድን ነገ አዲስ አበባ እንደሚገባ የኢትዮጵያ መንግሥት ቃል አቀባይ አስታወቁ። የልውካም ቡድኑ ከክልል ከተሞች ሐዋሳን እንደሚጎበኙም ተገልጿል። እሁድ ምሽት የሁለቱን ሀገሮች ሰላም ለማብሰር ታስቦ የራት ግብዣ ይካሄዳል ብሏል። መለስካቸው አመሃ ከአዲስ አበባ ባደረሰን ዝርዝር ዘገባ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ድርሰው ከተመለሱ ገና ሳምንት አልሞላም። በፕሬዝዳንት ኢሳያስ አፎርቂ በጠቅላይ ሚኒስትር አብይ አህመድ መካከል የተፈረመው የአስመራዊ የስምምነት መግለጫም ገና ትኩስ ነው። አስመራ ለዶክተር አብይ አህመድ ያደረገችውን አቀባበል ድምቀትና ትልቅ የስሜት ፍንዳታ የኢትዮጵያ ቴሌቪዥን ጨርሶና አካቶ ያሳየ አይመስልም። ይህ ሳይበርድ ነገ ደግሞ አዲስ አበባ ሌላ ትዕይንት ልታይ ነው። ጠቅላይ ሚኒስትር አብይ አህመድ አስመራ በቆዩባቸው ሰዓታት ለፕሬዚዳንት ኢሳይያስ አፈወርቂ ኢትዮጵያን በይፋ እንዲጎበኙ ያቀረቡላቸውን ግብዣ ተቀብለው ነገ አዲስ አበባ ይገባሉ። የኢትዮጵያ መንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ አህመድ ሸዴ የአዲስ አበባና በአካባቢዋ ያሉ የኦሮሚያ ነዋሪዎች ለፕሬዚዳንቱና ለሚመሩት የልኡካን ቡድን የጋለ ኢትዮጵያዊ አቀባበል እንዲያደርጉላቸው ጥሪ አቅርበዋል። ከነገ ጀምሮ ኦፊሻላዊ የስራ ጉብኝት ለማድረግ ክቡር ፕሬዚደንት ኢሳያስ አፈወርቂ በነገ እለት አዲስ አበባ ይገባሉ። አዲስ አበባም በሚገቡበት ወቅት ደማቅ አቀባበል ለማድረግና የተሟላ የኢትዮጵያ ሕዝብም በተመሳሳይ መልኩ በተለይ የአዲስ አበባ ከተማ ነዋሪ እና የአዲስ አበባ ጎረቤት የሆኑ የኦሮሚያ አካባቢዎች በነቂስ በመውጣት የኤርትራ ወንድሞቻችንን ክቡር ፕሬዚዳንት ኢሳያስ አፈወርቂ እና የልኳን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደርግ በመንግስት በኩል ጥሪ እናቀርባለን። ፕሬዚዳንት ኢሳያስ አፈወርቂ እና የሚመሩት ቡድን የሚጎበኘው አዲስ አበባን ብቻ አይደለም። የሐዋሳ ከተማን እንደሚጎበኙ ሚኒስትር አህመድ ሸዴ ገልጸው ለሐዋሳ ከተማ ሕዝብም ለኤርትራውያን ወንድሞቹ የጋላ አቀባበል እንዲያደርግ ጥሪ አቅርበዋል። የልዑካን ቡድኑ ጉብኝት የሚጠናቀቀው እሁድ ምሽት በሚደረገው የሁለቱ ሕዝቦች የሰላም ማብሰሪያ ታላቅ የራት ግብዣ እንደሚሆንም አቶ አህመድ ሸዴ አስታውቀዋል። እሁድ ቀን ምሽት በሚሌኒየም አዳራሽ 250 ሰው የሚገኝበት ታላቅ የሁለቱ አገሮች የሰላም ማብሰሪያ ድግስ ተዘጋጅተዋል በዚህ ላይም ሁለቱ መሪዎች ንግግር የሚያደርጉ ይሆናል እንግዲህ ጥሪ የደረሳቸው ኢትዮጵያኖችም እና አለም አቀፍ ኮሚኒቲ አባላትም የሚገኙ ነው የሚሆነው ያኛውም ዝግጅት በተሞላ የሙዚቀኞች ጭምር ታጅቦ በክነጥ ሰዎች የሁለቱን አገር ህዝቦች ፍቅርና አንድነት ማብሰሪያ ትልቅ ፕሮግራም ይካሄዳል ማለት ነው ያ ከተካሄደ በኋላ በሚቀጥለው ቀን ወደ ሀገራቸው የሚመለሱ ነው የሚሆነው አዲስ አበባና አስመራ የሚፈለገውንና በጉጉት የሚጠበቀውን ጤናማ ውድድር ገና ከወዲሁ የጀመሩት ይመስላል። የወንድማማችነትንና የትማማችነትን ፍቅርን በመለገስ እኔ በልጥ እኔ በልጥ መባባል የጀምሩ ይመስላሉ። የአዲስ አበባ በተለይም የአፍሪካ ጎዳና በሁለቱ አገሮች ሰንደቅ ዓላማዎች ምሽቱን እያሸበረቀች ትገኛለች። የጸጥታ ኃይሎች በንቃት በየስፍራው እየተዘዋወሩ ይታያሉ። ነገ ደግሞ የታዘብነውን እናካፍላችኋለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በነገው ዕለት በአዲስ አበባ የሚካሄደውን የአቀባበል ሥነ ሥርዓት በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ፣ እንደዚሁም ደግሞ ፌስቡክ አት ቪኤ አማሪክ ላይ በቀጥታ ዘጋቢዎቻችን ከዋሽንግተን ዲሲም እንደዚሁም ደግሞ ከአዲስ አበባ ዜናውን ያደርሳሉ። እንድትከታተሉ እንጋብዛችኋለን። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ የሚያደርጉትን ጉብኝት አስመልክቶ እንደዚሁም በሁለቱ ሀገሮች መንግስታትና ህዝቦች መካከል ለዘመናት ተቋርጠው የቆዩ ግንኙነቶችን ለመመለስና ሰላም ለማስፈን የተያዙ ጥረቶችን አስመልክቶ መስታወት አደረገው የህዝብ አስተያየት ሰብስባለች። በጣም ደስ ይለኛል። በቃ እኛም በክብር እንደተቀበልን ጠቅላይ እሳቸውም በክብር እንቀበላለን እና በጣም ደስ ብሎናል። ያንን ሰላም መውረድ ራሱ በጣም ደስ ብሎናል። ቤተሰባችን እዛ አሉ፣ የእነሱም እዚህ ስላሉ በቃ ደስ ብሎናል። በጣም ደስተኞች ነን። በጣም በጣም በጣም ኤክስትሪም ደስተኞች ነን እኛ ምክንያቱም ሁለት ወንድማማቾች ነን። እሱም ወንድማችን እኮ ነው። እንዴት ደስ አይለንም? ይህን ያህል አመት መለያየት ራሱ በጣም በጣም በጣም የሚያስቆጭ ነገር ነው እና በጣም ደስተኞች ነን። የህዝቡ ወንድሞቻችን በጋራ መገናኘታችን ፕላንትናው ነው ማንነታችን እንደገና መምጣቱ፣ ሰማሽ ተዋልደናል፣ አንድ ላይ ኖረናል፣ አንተ ክብር አንቺ ክብር ተባብለናል። እና እንደገና ያ ነገር እግዚአብሔር ጊዜ ጠብቀው ለሁሉም ጊዜ ያለው ቀዚ ሰለሞን ብሏል። እና ጊዜ ኖሮ መምጣቱ በጣም ደስተኞች ነን። እና እኔ ልበልጥልሽ ከምችለው በላይ ነው በጣም በጣም እና ኤርትራውያን ወንድሞቻችን በጣም በጣም ደስ ብሎናል። አንድ በመሆናችን በቃ ይሄኛው ጄኔሬሽን እንደገና እንደ አዲስ መፈጠር መወለድ ነው ያቸው። ደስ ብሎኛል በጣም። እሺ አመሰግናለሁ በጣም በጣም በጣም እንደው በጣም ደስታ ነው ያለ ነው። ይገርምሻል፣ እኔ ብቻ ሳይሆን ሁሉም ሰው ማለት ነው። እንደዛ ነው። ፕሬዚዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ሊመጡ ነው እየተባለ ነው ጡ ወጥተው ይቀበሏቸዋል? አዎ እንቀበላለን፣ እንቀበላለን፣ ዝግጁ ነን። በጣም በጣም እንዴት መሰለሽ እ እሺ ትላንትና በጣም ፈርተን ነበረ። ከዛሬ አምስት ወረ ስድስት ወረ አካባቢ ሀገራችን ምን ትሆናለች ብለን ፈርተን ነበረ፣ ፍራት ላይ ነበርን። እሺ አሁን ይኸው ሰላም ተገኝተዋል ሰላም ተገኝተዋል። በሰላም ነው ያለነው። በዚህ ስታ ነው ያለ ነው። ይሄ ነገር በዚህ ይቀጥልልን እያልን ዱዐ እያደረግን ነው ሰላም ወዳለው እ አሁን ሰባ አዎ እንዴታ በጣም ደስታ ይሰማኛል። እሺ በጣም ደስታ ይሰማኛል። ቤተሰው በስንት አመት ተጣድቶ ተለያይቶ የኖረ ቤተሰው ሲፋቀር ሲዋደድ፣ እኛስ ሰላም እስላም ጠቅላላ ሁልጊዜ እኛ የምንፈልገው ሁልጊዜ ሰላም ነው። ሁልጊዜ ውዴታ ነው። የተጣላ በእኛ በሶስት ቀን በላይ ኩልፋ የለም። ግን እነሱ ይሄን ዓመት ተጣርቶ እንደዚህ ሲያገናኝ በጣም እንደዚህ አይነት ሲመጣ እንደ በጣም ደስታ በጣም ደስታ ይሰማኛል። በጣም ደስ ይለኛል። አሁን ኢሳያስ አፈወርቂ ሲመጡ ሄደው ይቀበላሉ። ምን አሰቡ? ይህ በደንብ እቀበላለሁ። ይህ ለምን አልቀበልም? በደንብ እቀበላለሁ እንጂ በደስታ ነው የምቀበለው። ሀገር የሚስማሙ የሚዋደዱ፣ የሚፋቀሉ እንደዚህም ወንድማችን አይነት እንደዚህም አይነት መንግስታችን ስነ ስርዓት ይዞ ተዋዶ ተፋጥሮ ሀገራችን ጠብቆ የሚኖሩ የእኛን መርታችን ጠብቆ ደሀ ጠብቆ የሚኖሩ እኛ ብቻ ሰላም ስመም ነው። ሰላም ካለ ሁሉ ነገር አለ። ሰላም ብቻ ነው የምንፈልገው። ሰው ለሰው ዛያልቅ ይዋደ ተስማምቶ ሊኖር ሰላም መስራ ቤት እንዳይዘበት ሁሉም እንደዛ ነው የምንወደው። ሰላም ጥሩ ነው። በመጀመሪያ በዛኛው ደስተኞች ነው። ነገር ግን አሁን ባለው ሁኔታ አሁን መምጣቱ ሰ ስርሀት አለን። በተለይ ከባለፈው በአስራ ስድስት ከተደረገው ነገር አኳያ ስጋት አለን እና አለመንጠቃቸው ደስተኞች ነን። እኔ በራሴ ማለት ነው። ስለሌላ አላውቅም። ስምምነት መፈጠሩ ለሁለቱ ሀገሮችስ ምን ጥቅም አለው ይላሉ። በጣም ትልቅ ጥቅም አለው። አንደኛ፣ ሁለቱ ሀገሮች የጋራ የሆነ ሰላም መሆኑ፣ ሁለተኛ ደግሞ በዛ መሀል አብረ አደጎቼ ጓደኞቼ ነበሩ እንደዚሁ ኤርትራውያን ነብ የነበሩ ወደዛ ይሄዱ። ስለዚህ ከእነሱ ጋር እንደዚ አይነት መድረስ ለመፈጠሩ በጣም ደስተኛ ነው። ምን እንደውም ትልቅ ተስፋ አለው ብዬ እገምታለሁ። ከወደብም አኳያ ወደፊት የሁለቱ ሀገሮች ግንኙነት እንትን በሚልበት ጊዜ እየዳበረ ሲሄድ ብዙ ጥቅም ይኖረዋል ብዬ አስባለሁ። እኔ በጣም እንዲህ ነው ብዬ ለልሱ አልችልም። ያለው ደስታችን ያለው ነገር ጅማሬው በጣም በጣም የሚያምር እና በጣም ደስተኞች ነን። ፕላስ ደግሞ የሁለት ግንኙነት ለሁለቱም ባለው ወደፊት ላለው ጥቅም መልካም ነው ብዬ ነው የማስበው። ብዙ ነገሮች እኛም እነሱም ቢሆን የምናገኘው ነገሮች አሉ ብዬ አስባለሁ እሳቸውን በመምጣታቸው ዶክተር አብይም ሄዶ በነበረው ነገር ሁሉ እያየን ምልሽ ተደጋጋሚ ነው፣ በእንትን ላይ እየታየ ያለው እና ሚዲያ ላይ በጣም እያየ ነው። መርካት ራሱ አልቻለም። ስታዩ ራሱ በቃ ደስ ደስ ይልሻል ያለው ነገር እና አሁንም ደግሞ እሳቸው መጥቶ ሰላም ሆኖ ይህንን ነገር ማየት እናፍቃለሁ። ለነገው እና እግዚአብሔር ሰላም እንዲያደርገው እንጸልያለን።

የተከታተሉት ጋቢና ቪኦኤ ነው። እስከ ምሽቱ ሁለት ሰዓት ተኩል አብረናችሁ እንቆያለን። በመካከለኛ ሞገድ 1431 ታገኙናላችሁ። ድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ ነው። እንደዚሁም ፌስቡክ አት ቪኦኤ አማሪክ ላይ ታገኙናላቸው። አሁን ወደ ምስራቅ ሐረርጌ ይሆናል የምናልፈው። በምስራቅ ሐረርጌ ዞን በጭናቅሰንና ሌሎች ወረዳዎች የሶማሌ ክልል ልዩ ፖሊስ በአራት አቅጣጫ ጦርነት እንደከፈተባቸውና ቁጥራቸው ያልታወቀ ሰዎች እንደተገደሉ ተገለጸ። የጭናቅሰን ወረዳ የኮሚኒኬሽንስ ኃላፊ የሶማሌ ክልል ልዩ ፖሊስ ዛሬን ጨምሮ በአንድ ወር ውስጥ ብቻ 38 ሰው ሲገድል 25 ሰው አቁስለዋል ብለዋል። ጉርሱም ውስጥ ዛሬ አራት ሰው ተገድሎ እየቀበርን ነው ያሉ ነዋሪዎችም ለአሜሪካ ድምፅ ሮሯቸውን አሰምተዋል። የሶማሌ ክልል የመንግስት ኮሚኒኬሽንስ የሶማሌ ክልል የመንግስት ልዩ ፖሊስ ስለ በጎ ስራ እንጂ ለግድያ አይሰማራም ሲሉ ደግሞ ማስተባበላቸው ይታወሳል። ጽዮን ግርማ ዝርዝር አላት። በተደጋጋሚ በኦሮሚያ ክልል እየገባ ሰላማዊ ዜጎች ላይ ጥቃት ያደርሳል፣ ሰላማዊ ዜጎችን ይገድላል በሚል ወቀሳ የሚቀርብበት የሶማሌ ክልል ልዩ ፖሊስ ታጣቂዎች በምስራቅ ሐረርጌ ዞን ጭናክሰን ወረዳ ላለፉት አንድ ወራት በተደጋጋሚ ጥቃት እንደሚያደርስ የወረዳው የመንግስት ኮሚኒኬሽን ጉዳዮች የሚዲያ የስራ ሂደት መሪ አቶ ኡመር አብደላ ለአሜሪካ ድምጽ በስልክ ተናግረዋል። ጦርነቱ እኮ እየተካሄደ ነው። ዛሬም፣ ነገም፣ ትላንትና እኮ አንድ ወር አልፎታል። ያው ዛሬም እኮ አንድ ሰው ከንጨቆ እንደተገደለ ነው። ከሌሊት አስራ አንድ ሰዓት ተኩል ጀምሮ እስካሁን እየቀጠለ ነው። በየቀበሌው እየቀያየረ እየቀያየረ መልኩ የገበሬ ከብቶችን እየዘረፉ የሰው ቤት እያቃጠሉ ትላንትና ቃሊጋ ወረሰየው ላይ ወደ ስልሳ ቤት ተቃጠሉ። ምን ምን ቦታ ላይ ምን ላይ ቃሊጋ ወረሰየ የሚባ ሰላም ቀበሌ አለ። የጭናሰን ወረዳ ስር የሚገኙት ቀበሌዎች አፌተማም፣ ጣሊጋ፣ ጣሊዛ ወረሰዮ፣ ዳሪሙ የሚባል ቀበሌ ላይ በጣም ከባድ ጦርነት እየተካሄደ ነው። በዛ አካባቢ ላይ አሞላ ቀበሌ ማህበር አለ፣ ጣሊጋ ወረሰዮ የሚባል ቦታ ጥሪ ባዱ ተማም የሚባለውም አለ። ብዙ ቀበሌዎች ናቸው። ወይኔ ኦርዳ ሁለት የሚባል ቀበሌዎች ናቸው። ትላልቅ መሳሪያ ታግዞ ነው ጦርነት እየተሳ ያለው። በአብዱላ የሚመራ ልጅ የሚባለው ጦርነት ምን ያህል ሰው ነው የተገደለው? እስካሁን እኮ ሰላሳ ስምንት ሰው ሞቶ ከኛ ወረዳ ብቻ ማለት ነው። ሀያ አምስት ሰው ተቆስለዋል። እስካሁን በስንት ጊዜ ውስጥ? አንድ ወር ምናምን። ጥቃቱ የደረሰባቸው ሰዎች የትኛው እድሜ ክልል ያሉ ናቸው? ወጣቶች ናቸው? አዛውንቶች አሉበት? ወጣትም አዛውንትም ሁሉም አሉ። ከሁሉም ብሔረሰብ እንትን ነው ማህበረሰብ ማለት ነው። በምንድን ነው የሚከላከሉት? በገበሬ ማህበር እኮ ነው። ጥይት የሌለው ጠመንጃውን ይዞ በራሳቸው በማሳቸው ለመከላከል ብሎ ነው። ገበሬዎች ናቸው። እኛ ከኛ ጋር እንትን የምታሰፉ ማለት ነው። በፓትሮል ይመጣሉ። እነሱ እኮ በትላልቅ በብሬን ምናምን እየተኮሱ ናቸው። የኦሮሚያ ፖሊስ ልዩ ኃይል የለውም የለውም። እዚህ የወረዳ መከላከያ አልገባም። ሪፖርት አላደረጋችሁም አለ። መከላከያ ሲገባ ይቆማል፣ ይፈተናሉ፣ ይጠፋሉ በመኪና ስለሚሄዱ መከላከያ ሲገባ ይወጣሉ። በቃ ከእኛ ወረዳ ውስጥ ማለት ነው። መከላከያ እንደወጣ ይገባሉ። ማታ ማታ በሌሊት አስራ አንድ ሰዓት ላይ ነው ተኮሱት እናምነት የጀምረው ማለት ነው። በተጨማሪም በባቢሌ በሚኤሶ በጉርሱምና አጎራባች ወረዳዎች ላይ የታጠቁ ኃይሎች ጥቃት እንዳደረሱባቸው የአካባቢው ነዋሪዎች ይናገራሉ። በጉርሱም ከተማ ያነጋገርኳቸው ነዋሪ በበኩላቸው በትናንትናው ዕለት አራት ሰዎች መገደላቸውን ተናግረዋል። እና ዛሬ ራሱ እሱን እየቀበድ እነሱን እየቀበድ ናቸው ነው ያለ። ነው ይሄ ነገር በተደጋጋሚ እንግዲህ የሆነ ጊዜም እንደዚሁ ቀውጢ አድርጎ ነበር። አሁንም በድጋሚ መነሳት ነው እንግዲህ የሚያሳየው። ነዋሪዎች በተዘናጉና ስራቸውን፣ የቀን ስራቸውን እየሰሩ ባሉበት ወይ ደግሞ በጠዋት እነሱ ገና ከእንቅልፋቸው ሳይነሱ ነው መጥተው በድንገት ጦርነት የሚከፍቱት። በአካባቢው የቀበሌ ሚኒሾች ነው እንጂ ምንም አይነት ታጠቀ ኃይል አይኖርም የለምም። በታጠቁ ምንሾች አካባቢ እንግዲህ ምንሾች ባሉበት በተኙበት ቦታ ነው መተው ጦርነት የሚከፍቱባቸው። አሁን ትናንት የተከፈተው እነሱ ምንም ባዝ ኢንፎርሜሽኑ በሌላቸው እና ሰላማዊ የሆኑ ሰዎች ሰዎች ላይ ነው በጠዋት ተመጥተው ጦርነቱ የተከፈተባቸው። የሶማሌ ክልል ልዩ ኃይል በኦሮሚያ ክልል የሚኖሩ ሰላማዊ ዜጎች ላይ ግድያን ይፈጽማል የሚል ከፍተኛ ወቀሳ በተደጋጋሚ ይቀርብበታል የክልሉ መንግስት ድርጊቱን ያስተባብላል በዚህ ጉዳይ ላይ ምላሽ ለማግኘት የክልሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ኢድሪስ እስማኤል የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር አልተሳካም ስልካቸው ስለማይነሳ በሌላ በኩል ባለፈው ሳምንት ክልሉ ሰዎችን በክልሉ ሰዎች በዘፈቀደ ይታሰራሉ ይሰቃያሉ የሚለውን የአለም አቀፉን የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ሪፖርት በተመለከተ ከሶማሊኛ ቋንቋ ዝግጅት ክፍል አቶ ኢድሪስ ጠይቀው የክልሉ ልዩ ፖሊስ በሥነ ምግባር የታነጸ ነው ብለው ነበር። ልዩ ኃይሎች አሉን። እነዚህ የፖሊስ ኃይሎች ጥሩ ሥነ ምግባር ያላቸው ናቸው። ዝም ብሎ ሰዎችን እየያዙ ማሰር የአስተዳደሩ ፍላጎት እንዳልሆነ ያውቃሉ። ሥልጠናም ተሰጥቷቸዋል ስለ እስረኞች አያያዝ። በዚህ ላይ ደግሞ ልዩ ፖሊስ እስር ቤቶች ውስጥ የሚያገባው ነገር የለም። በዚያ እስረኞችን የሚጠብቁ በምግባር የታነጹ ዘቦች አሉን። በሌላ በኩል በጅጅጋ ከተማ ነዋሪ እንደሆኑና በኃላፊነት ቦታ ላይ እንዳሉ የገለጹ አንድ የሶማሌ ክልል ተወላጅ የኦሮሚያ ሚሊሻ ነው ጦርነት የከፈተብን ብለዋል። ዘማ ይባላል። የኮሚኒኬሽኑ የክልሉ ኮሚኒኬሽን እዛ ላይ ይሰራለው። በዛ ልክ በዛ ላይ የዩኒቨርሲቲ መምህር ነው። ሜሴ ወረዳ ነው። ከኦሮሚያ ጋር የሚዋሰን ድንበር አካባቢ ላይ ነው እና እዛ ላይ ያሉት በጠዋት ነው ወረራ ያካሄዱ። ማነው ወረራ ያካሄደው? የኦሮሚያ ሚሊሻ ፖሊስ እና ኦነግ ናቸው። አንድ ላይ የሆነ ነው ፈጥኖ ደራሽ የኦሮማን ፈጥኖ ሚሊሻ ፖሊስ እና ኦነግ አንድ ላይ የሆነ ነው ወራ ያካሄዱ እና ሀያ አምስት ሰው ነው የገደሉት። ለሰላሳ ሰው ደግሞ አቁስሏል። እስከ ዛሬ ድረስ የሚታወቀው ሲዘገብም የቆየው የሶማሌ ክልል ልዩ ፖሊስ ታጣቂዎች ኦሮሚያ ክልል ገብተው ጥቃት እንደሚያደርሱ ነው። ዛሬ በጭናክሰን፣ በአቢሌ፣ በጉርሱም፣ በሚኤሶ እንደዚህ ባሉ አካባቢዎች ሶማሌ ክልል ልዩ ፖሊስ ታጣቂዎች ገብተው ሰዎች መግደላቸውን ነግረውናል፣ የአካባቢው ነዋሪዎችም የመንግስት ኃላፊዎችም እንደነገርከን። አንተ ደግሞ ጂጂጋ ከተማ ነው ያለ። ይሄንን መረጃ ኪ እኔ እኔ ልንገርሽ ይሄንን ዳዋ ዞን ሞያሌ ትናንት ነው የመጣሁት ከሞያሌ። ሶማሌ ክልል ልዩ ፖሊስ ሚባል ነገር ትክክል ያልሆነ መረጃ እና ከእውነት ያቀ ውሸት ውሸት ነው፣ ልንገርሽ እና በቦታው ነበርኩኝ። የሞያሌ ጦርነት ላይ ነበርኩኝ ጋር በቦታው ላይ ይሄ ሆን ብሎ የሚደረግ የመሬት ማስፋፋት ጋር የተያያዘ እና አንድ ላይ ሆኖ እብን የሚዋጉት ሞያሌ ብቻ ያለ ሞያሌ፣ ትልጉለግ፣ ጉርሱም፣ ሊኤሶ እና እነዚህ የመሳሰሉ አካባቢዎች ናቸው እና እነዚህ ጉርባሳሳ የሚባል አካባቢ አካባቢ ናቸው ወረራ የሚያካሂዱት ሆን ብሎ የተደረገ የተቀናበረ ሴራ ነው እንጂ ምንም ይሄን ያህል ምንድን ነው ከልዩ ጋር የሚያያዝ አንድ ነገር የለም ነው የሚሉት ስለዚህ አሁን የአንተ የአንተ አስተያየት ልዩ ፖሊስ ሰላማዊ ዜጎችን አልገደለም ነው አልገደለም በቦታም ራሱ እንደሌለ እኔ በጀስቲፊኬሽን አረጋግጣለሁ ታዲያ ማነው የሚገድለው መጀመሪያ ወረራ መጀመሪያ ወረራ የሚያካሄዱት እነማን ናቸው ነው ማን ነው ወረራ የሚያካሂደው ነው መጀመሪያ ሶማሌ ፍለጋ ሄደው ነው የሚወራቸው፣ ወይስ ኦሮሞ ኦሮሞ ፍለጋ የሚወጣው ኦሮሞ ነው ወረራ የሚያካሄደው። ይሄ ግልጽና ግልጽ የታወቀ ነው። ይህንኑ የሶማሌ ክልልን ምላሾች አካትቼ የጭናክሰን ወረዳውን የኮሚኒኬሽን ጉዳዮች ኃላፊ አቶ ኡመርን ጠይቄያቸዋለሁ። ያው መቼ ኢትዮጵያ እዚህ እኮ የለመደ የሶማሌ ክልል ውሸት መሆኑን እኮ መቼም እኮ ይሄ ጦርነት እኮ እኛ ላይ ከተጀመረ ወዲህ እኮ ወደ ሰባት ዓመት ምናምን ደርሶት አልታቃል ሁሎ እያስተባበለ ነው ምን ስለዚህ ምንድን ነው በእናንተ በኩል እንደ መፍትሄ ሀሳብ የምታቀርቡት መንግስት መጥቶ እኮ እያቃጠለ ያለው እየተቃጠለ ያለው ከሁለቱ ማህበረሰብ የኢትዮጵያ ንብረት የኢትዮጵያ ነፍሶች ስለሆኑ በቶሎ ቢሎ መፍትሄ መስጠት አለበት ማለት ነው። ከሰዓት እጥረት አኳያ በስልክ ያነጋገርናቸውን የምስራቅ ሐረርጌ የተለያዩ ዞኖች እና ወረዳ ነዋሪዎች አስተያየት ማካተት ባንችልም እንደ ነገሩን የሶማሌ ክልል ልዩ ኃይል ታጣቂዎች ሰዓት እየለዩ ወደ የቀበሌዎቹ ገብተው ግድያ እየፈጸሙ መሆኑን ነው ያቀረቡት። ጥያቄም በአካባቢዎቹ ሰዎች በሰላም ወጥተው መግባት ስለ ሳናቸው የፌዴራል መንግስቱ አስቸኳይ እርምጃን እንዲወስድ ነው። ከሁለቱም ወገኖች ያገኘነው መረጃ እንደሚያሳየው በሶማሌ ክልልና በኦሮሚያ ክልል አዋሳኝ በሆኑ ቦታዎች ጦርነት መሰል ውጊያዎች በየቀኑ እየተካሄዱ መሆኑን ነው። ከፌዴራል መንግስቱ ምላሽ ለማግኘት የኮሚኒኬሽን ጉዳዮች ኃላፊ ሚኒስትር አቶ አህመድ ሸዴ የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል፣ ምላሻቸውን ለማካተት አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ heow jjiga heow goday heo qabridah heo dhagax bur hew diidhaeh iwaaad dhegayanaaanav የምሽቱ የጋቢና ዝግጅታችን በዚሁ ወደ መጠናቀቁ ተቃርቧል። በዛሬው ዝግጅት እንደዚሁም ደግሞ ሰሞኑን ስናሰማችሁ በቆየናቸው ዜናዎችና ትንተናዎች ያሏችሁን አስተያየቶች ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸው ቴኖክ ሰማግዜር ነኝ። ዝግጅታችንን በቴክኒክ ያቀነባበሩልን ከደስና ከሴድራ ከሴድራጋ በመሆን ነው የምሰናበታችሁ። መልካም ምሽት። በነገው ጉዞ እንገናኝ።